The Voice of America. የሳውዲ አረቢያው ንጉሥ ሳልማን ለሀገራቸው ሴቶች ተጨማሪ መብቶች ይከበሩላቸው ዘንድ በሚል ሰሞኑን ያስተላለፉት ውሳኔ ከአንዳንዶች ብዙ ሙገሳ ያተረፈላቸው ነው። በአንጻሩ ታዲያ ያለ መደሰት እና የውቀሳ ውርጅብኝም የሚያጎርፉባቸው አልጠፉም። ምንም እንኳን የሳውዲ አረቢያ ሴቶች ከንጉሳቸው አዳዲስ ነጻነቶች ቢቸሯቸውም አሁንም ባሉበት አዲስ ሁኔታም ቢሆን ከሌሎች ብዙ ሀገሮች በተለይም ደግሞ ከምዕራብ መሰሎቻቸው ጋር ፈጽሞ ሊተካከሉ አይችሉም፣ ይላል ሪፖርተራችን ኤድዋርድ የራኒያ ከካይሮ ያጠናቀረውን ዘገባ ሰለሞን አባተ ይዞ ቀርቧል። ወ ሞ ሐረመ ሸሪ መልክ ሰልማን የሳዑዲ ቴሌቪዥን የግርማዊነታቸውን አዋጅ ባለፈው ሳምንት ሲናገር ብዙ አጀብ እና ስርዓት አልነበረውም። እንግዲህ የሳዑዲ አረቢያ ወይም ሳዑዲ አረቢያ ውስጥ በተለያዩ ምክንያቶች የሚገኙ ሴቶች የወንድ ጥበቃ ወይም አማካሪነት ሳያስፈልጋቸው አንዳንድ ውሳኔዎችን በራሳቸው ማድረግ ይችላሉ፣ ከሸሪአ ጋር አይጋጭም ተብሏል። ውሳኔው የተላለፈው የመንግሥትን አገልግሎቶች ለማግኘት በጾታዎች መካከል አመሳሶ መኖር እንደሌለበት እየጮኹ የሚወቅሱ ብዙ ሮሮዎች በመሰማታቸው መሆኑን ሐሳ አልዱሌኒ የሚባሉ የሕግ አማካሪ ለመንግሥቱ ቴሌቪዥን ተናግረዋል። አሁን ሴቶች የተለያዩ የመንግሥት አገልግሎቶችን ማግኘት ይችላሉ። እነዚህ መብቶች የማንንም ወንድ ይሁንታ ወይም ስምምነት ሳይጠብቁ ወይም ሳያስፈልጋቸው ለከፍተኛ ትምህርት መመዝገብን፣ የባንክ ሂሳብ መክፈትን፣ የእስራት ጊዜያቸውን የጨረሱም መውጣትን ያካትታሉ። ገና ለሴቶች የግል ውሳኔና እርምጃ ያልተለቀቁ ነጻነቶችም አሉ። ለምሳሌ ፓስፖርት ለመጠየቅ፣ ወደ ውጪ ለመጓዝ፣ ጋብቻ ለመፈጸም ከቤተሰብ የወንዱ ፈቃድ ስምምነት እንዲኖር ያስፈልጋል። ሴቶች ስለ መብቶቻቸው ይበልጥ እንዲያውቁ መንግሥቱ የሰብአዊ መብቶች ተሟጋች ቡድኖችና መገናኛ ብዙሃኑ ብዙ መስራት እንደሚጠበቅባቸው ጸሐፊዋ ማሃባ አሻን በሳዑዲ መንግሥት ቴሌቪዥን ቀርበው መክረዋል። ሴቶች ብዙውን ጊዜ ስለ መብቶቻቸው አያውቁም። ለተመሳሳይ ሥራ እኩል ክፍያ ወይንም ደሞዝ መከፈል እንዳለባት ወይንም ሰላሳ በሚሆኑ የሙያ መስኮች ላይ ሴቶችን መሳተፍ እንደሚችሉ አያውቁም። የመማክርት ሸንጎ የሆነው አልሹራ ምክር ቤት አባል የሆኑ ሰላሳ ሴቶች እንዳሉ መሃ በአሻን አመልክተዋል። የአሁኑ የንጉስ ሳልማን የተወሰኑ የሴቶች መብቶችና ነጻነቶች እውቅና ሕግ የወጣው ሳዑዲ አረቢያ የተባበሩት መንግሥታት ድርጅት የሴቶች ጉዳዮች ኮሚሽን አባል እንድትሆን በቅርቡ ከተመረጠች ወዲህ ነው። በሴቶች ላይ የበረታ ጭቆናና አፈና ታካሂዳለች እየተባለች ያለማቋረጥ የምትከሰሰዋ ሳዑዲ አረቢያ የመንግሥታቱ ድርጅት የሴቶች ጉዳዮች ቃፊር የሆነው ተቋም አባል ሆና መመረጧ በእጅጉ ያበሳጫቸው የሰብአዊ መብቶች ተሟጋች ቡድኖችና ግለሰቦች ቁጣቸውን እያሰሙ ናቸው። የሳዑዲ አረቢያን መንግሥት የፆታ መድሎ አራማጅ የእምነት አገዛዝ ሲሉ የጠሩት አንዲት ካናዳዊት እንደ ራሴ ምርጫው ያስጠላቸው ያጥ ወለወላቸው መሆኑን ተናግረዋል። ለሰብአዊ መብቶች በዓለም ዙሪያ መከበር የሚሟገተው ሂማን ራይትስ ዋች ሦስት የአውሮፓ ሀገሮች ሳዑዲ አረቢያ ለኮሚሽኑ አባልነት እንድትመረጥ ድምፅ መስጠታቸውን ጠቁሞ የቤልጂክ ጠቅላይ ሚኒስትር ግን ዘግይተው ሀገራቸው ስለ ሰጠችው የይሁንታ ድምፅ የተቆጩ መሆናቸውን ማስታወቃቸውን አመልክቷል። ለመሆኑ ምን ሲደረግ ነው ጨቋኙ የሳውዲ አረቢያ መንግሥት ዓላማው የፆታዎች እኩልነት እንዲከበር ማድረግና የሴቶችን የውሳኔ ሰጪነት ስፍራ ማስፋትና ማጠናከር የሆነ ኮሚሽን አባል የምትሆነው ሲል ጠይቋል። ሂዩማን ራይትስ ዋች በማኅበራዊ ሚዲያው መድረኮች ላይ እየበረታና እየጎላ የመጣው የሳዑዲ ተሟጋቾች ዘመቻ በተጨማሪም እጅግ ያረጀና ያፈጀ የሚባለው ሴቶች መኪና እንዳያሽከረክሩ የሚከለክለው እገዳ እንዲሰረዝ ግፊት እያሳደረ ነው። ምንም እንኳ ብዙ ሴቶች በዚያ እገዳ ላይ ያላቸውን ተቃውሞ ለማሳየት መኪኖችን በአደባባይ ሲያሽከረክሩ ቢታዩም የሰውን አስተሳሰብ ግን መለወጥ እንዳልቻሉ ይሰማል። በዚህም ምክንያት ይመስላል ምክትል አልጋ ወራሽ መሐመድ ቤን ሳልማን ያንኑ አስተሳሰብ ሰሞኑን ለጋዜጠኞች ያስተጋቡት ሴቶች መኪና እንዳይነዱ ያደረጓቸው ከሃይማኖታዊ ክልከላዎች ይልቅ ማህበራዊ ጫናዎች ናቸው። ሴቶች መኪና ለመንዳት የሚያደርስ ችሎታ ወይም ብቃት አላቸው ብሎ የሳዑዲ ሕብረተሰብ ገና እንደማያምንና ሴቶችን እንዲያሽከረክሩ መፍቀድ አደጋ አለው ብለው እንደሚያስቡ አልጋወራሹ አክለው ተናግረዋል። ምንም እንኳ የቀድሞው ንጉሥ አብደላ ሴቶች ድምፅ እንዲሰጡና ለአካባቢ ሥልጣናት መወዳደር እንዲችሉ ቢወስኑም ብዙ አክራሪ የሆኑ የሳዑዲ አረቢያ የእምነት መሪዎች ግን ለሴቶች ተጨማሪ መብቶችና ነጻነቶችን የማረጋገጥን ሐሳብ አጥብቀው ሲቃወሙ ይሰማሉ። ሳዑዲ አረቢያ አሁንም በጾታ ላይ የተመረኮዘ መድሎ የምታደርግ ሀገር ነች። ሴቶቿም ከራስ እስከ ግርጣቶቻቸው እንዲሸፈኑ ግዴታ አለባቸው።